ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጋቢና ቪኦኤ አስገባጭ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ። ከ20 ዓመታት ወዲህ ለመጀመሪያ ጊዜ የኤርትራ መንግሥት ከፍተኛ ባለሥልጣናት አዲስ አበባ ገቡ። ተለያየተ የነበሩ እናትና ልጅ ተገናኙ ማለት ነው። እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። የጥላቻና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ ህቶ አመቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የሁለቱ ሀገሮች ግንኙነቶች ይሻሻላል የሚል ተስፋቸውን የአዲስ አበባ ከተማ ነዋሪዎች ሲገልጹ ነው የሰማ ነው። ዛሬ በዓለም ዙሪያ የጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በኢትዮጵያ ከእስር የተፈቱ ሰዎች በሀገሪቱ የነበረውን የጭካኔ ይዞታ አስመልክቶ የሰጧቸውን ቃለ ምልልሶች በተከታታይ ዘገባችን ስናስደምጣችሁ ቆይተናል። ከዚያ በኋላ ተክለውኝ እነሱ ወደ ምሳር ይበ ተሰት እያለው ገመዱ ተበጠሰ አሉ ግን ገመዱ ተበጥሶ ነው ብያ አውቀው ነው የለቀቁም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ አስቀድሞ የነበረውን እንደዚህ መሰል የጭካኔ ይዞታ አስመልክቶ የተናገሩት እናሰማችሁ ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ ጨለማ ቤት አስቀምጡ ይላል አይልም መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የእኛ የአሸባሪነት ተግባር ነው ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኤርትራ ከፍተኛ መልእክተኞች ቡድን ከኢትዮጵያ ስለቀረበው የሰላም ጉዳይን አስመልክቶ ለመነጋገር ዛሬ አዲስ አበባ ገብቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት የሀገራቸውን የሰማዕታት ቀን እለት በማስመልከት ባደረጉት ንግግር መልእክተኞችን ለመላክ ቃል ገብተው ነበር። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የድንበር ጦርነቱን ለማስቆም እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም የተፈረመውን የአልጀርሱን ስምምነት ለማክበር ቃል በገቡበት መሰረት ነው የኤርትራ ልኡካን አዲስ አበባ የገቡት። የዩናይትድ ስቴትስ ከፍተኛ የድንበር ማስጠበቅ ባለስልጣን በአሁኑ ወቅት ማንኛውም ሕገ ወጥ በሆነ መንገድ ወደ ሀገሪቱ የሚገባ ሰውን ማሰርና መክሰስ የሚለውን የትራምፕ አስተዳደር ፖሊሲን ባለስልጣኖች ማስፈጸም እንዳልቻሉ ትላንት አምነው ተቀብለዋል። ባለስልጣኖች ልጆችን ከወላጆቻቸው ሳይነጥሉ ለመክሰስ የሚችሉበትን ዘዴ እያጠኑ መሆናቸውም ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሞተር ብስክሌት አምራቹ ኩባንያ ሃርሊ ዴቪድሰን የአውሮፓ ህብረት በዩናይትድ ስቴትስ በተመሰረቱ ብስክሌቶች ላይ ከባድ ቀረጥ ለማስከፈል በመወሰኑ አብዛኛውን የማምረት ስራውን ወደ ውጭ ሀገሮች አስወጥቷል በማለት ዛሬ ከሰውታል ፕሬዚዳንት ትራምፕ በተከታታይ በትዊተር ባስተላለፉት መልእክት እውቁን አሜሪካዊ አምራች ኢላማ አድርገዋል ሃርሊ ዴቪድሰን በምንም አይነት በውጭ ሀገር መመስረት የለበትም ብለዋል ፕሬዚዳንቱ የሃርሊ ዴቪድሰን የሞተር ብስክሌት አምራች ኩባንያ በበኩሉ የአውሮፓ ህብረት በእያንዳንዱ ወደ አውሮፓ በሚልከው ብስክሌት ዋጋ ላይ የ2200 ዶላርስ እንደሚጨምርበት ገልጿል ማለት በስድስት ወራት ውስጥ አርባ አምስት ሚሊዮን ዶላርስ በአመት ደግሞ ከዘጠና እስከ መቶ ሚሊዮን ዶላርስ ሊያስከፍለው እንደሚችል ኩባንያው ገልጿል። በመጨረሻም ሁለት የእስራኤል ሚሳይሎች በደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ያሉ ኢላማዎችን መትተዋል ሲል የሶሪያ መንግስት ሚዲያ ዛሬ ከሷል። ሳና የተባለው የሶሪያ የዜና አገልግሎት ስላደረሰው ጉዳት አልተነገረም። ብሪታንያ ሆኖ የሶሪያን ጉዳት የሚከታተለው የሰብአዊ መብት ቡድን ግን ሚሳይሎቹ የመንግስት ደጋፊ ሚሊሻዎች የመሳሪያ መጋዘን ነው ተብሎ የሚጠረጠር ቦታን መትተዋል ይላል። እስራኤል በሶሪያው ግጭት ወቅት በተደጋጋሚ የአየር ድብደባ ስታካሄድ ቆይታለች ሊባኖስ ውስጥ ላለው በኢራን የሚደገፍ ሂዝቦላህ የሚላክ መሳሪያ ለማቆም እና ኢራን በሶሪያ ላይ ህላዌ እንዳይኖራት ለመከላከል የምትወስደው እርምጃ ነው ተብሏል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የኤርትራ መንግስት ከፍተኛ የልዑካን ቡድን ከሀያ ዓመታት ወዲህ ለመጀመሪያ ጊዜ ዛሬ አዲስ አበባ ገብቷል። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ ሁኔታዎችን ለመመርመር የመጣው የልዑካን ቡድን የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ከፍተኛ አማካሪ የማነ ገብረአብ ና የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳልህ የሚገኙበት ነው። የአዲስ አበባ ከተማ ነዋሪዎች በሁለቱ ሀገሮች ግንኙነት መሻሻል ያላቸውን ተስፋ መግለጻቸውን በቦሌ የዓለም አቀፍ የአውሮፕላን ማረፊያ የተገኘው ዘጋቢያችን እስክንድር ፍሬው አድርሶናል። የኤርትራ ባንዲራ በቦሌ መንገድ ግራና ቀኝ ተውለበለበ። ባለፉት ሀያ ዓመታት ያልታዩ እንግዶች አዲስ አበባ ረገጡ። አዎ ኤርትራውያኑ አዲስ አበባ ገብተዋል። የሰላም ሂደቱም ይበልጥ ተስፋ አሳድረዋል። እንደ ፕሬዝዳንት ኢሳያስ አፈወርቂ ሁለተኛ ሰው የሚቆጠሩት ከፍተኛ አማካሪያቸው የማነ ገብረአብና የውጭ ጉዳይ ሚኒስትር ኦስማን ሳላህ የሚገኙበት ቡድን ነው ዛሬ ወደ ኢትዮጵያ የመጣው። አቀባበሉም የተዘረጋውን የሰላም እጅ የሚመጥን ጠፍቶ ለተገኘ የአብራክ ክፋይ የሚገባ ሆኖ ታይቷል። ይህ በስፍራው የተገኙ አንዳንድ ኢትዮጵያውያን አስተያየት ነው። ጠቅላይ ሚኒስትር አብይ አህመድና ኤርትራውያኑ ባለስልጣናት የተለዋወጡት ሰላምታም ያለፈውን የረሳ መጪውን በተስፋ የተመለከተ ፈገግታ ያጀበው አክብሮት የተቀላቀለበት ነበር ሚኒስትሮች የሃይማኖት አባቶች ኢትዮጵያውያን የኦሎምፒክ ሜዳሊያ ባለቤት አትሌቶች ታዋቂ አርቲስቶችና ሌሎችም በአቀባበሉ ስነ ስርዓት ላይ ተገኝተዋል በዚህ ሰዓትም ለኤርትራ የልዑካን ቡድን ክብር በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ይገኛል የአሜሪካ ድምፅ በአቀባበሉ ላይ ቢገኝም ይህኛውን ስነ ስርዓት ለመዘገብ አልተፈቀደለትም በተለይ የአቀባበሉን ስነ ስርዓት እየተመለከቱ አስተያየት ሰጪዎች ግን ውጤቱም እንደሚያምር ተስፋቸውን እየገለጹ ነው። ዋና ዋና የኢትዮጵያ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲያውም ሂደቱን ለማገዝ ጥያቄ ማቅረቡን ያስታወቀው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ይህንኑ ነው ለአሜሪካ ድምፅ ያብራሩት። በጣም ነው ደስ ያለን። ያው እንደምታየው እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። ለበርካታ ዓመታት የሃይማኖት አባቶች ይሄ ውይይት እንዲጀመር፣ እርቅ እንዲፈጠር ከፍተኛ ጥያቄ ሲያቀርቡና ግፊት ሲያደርጉም እንደነበረ በተለያዩ መድረኮቻችን ስናነሳ እንደነበር በሰነድም ለቀድሞ ጠቅላይ ሚኒስትራችን አቅርበን ነበረ። አሁን ደግሞ ዶክተር አብይ ከመጡ በኋላ በሀገር ውስጥም ከጉረቤት ሀገራትም በተለይም ደግሞ ከኤርትራ ጋር እንዲጀመር ያደረጉት ውይይት እጅግ በጣም የሚያስደስት ነው። ሁሉም ሃይማኖቶች በደስታ እንግዶቹን ለመቀበል ያው እዚህ ነው የምናየው። አብር ነው ያለ ነው። በቀጣይነት ደግሞ ይሆናል። የእናንተ ሚና በቀጣይነት እሱን ላነሳው ነበር። እንግዲህ በቀጣይነት በዚህ በድርድር ውስጥ በሚኖረው በውይይት ውስጥ በሰላምና በእርቅ እንዲጠናቀቅ ከሁለቱም በኩል እንግዲህ በኢትዮጵያውም በኤርትራም በኩል ያሉ የሃይማኖት ተከታዮች ናቸው። ስለዚህ የሃይማኖት አባቶች ለመንግስትም፣ ለሃይማኖት፣ ለህዝቡም፣ ለሁለቱም ሀገር ህዝቦች አሁን የተጀመረው ተጠናክሮ እንዲቀጥል የራሳቸውን በጎ አስተዋጽኦ እያደርጋሉ። የድርድሩም አካል እንድንሆን የውይይት አካል ያው መንግስት ነው የሚደራደረው፣ ግን በዛ ውስጥ እኛ ሮል እንዲኖረን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አቅርበናል። በጎ ምላሽም ከዛ ይጠበቃል። ይህ እየሰሩ ያሉት ስራ ደግሞ የሃይማኖት ተቋማትን ና ተከታዮችን ያማከለ ሃይማኖታዊ ሴትን ያከበረ ስራ እየሰሩ ስለሆነ አብረናቸው ከጎን ቆመ መደገፍ ነው ዋና ስራችን። ኤርትራውያኑ ባለስልጣናት ከሃያ ዓመታት በኋላ ወደ ኢትዮጵያ መምጣታቸው የሰላም ሂደቱን መጀመሩ በአቀባበሉ ስነ ስርዓት ላይ በተገኙ ኢትዮጵያውያን ላይ የተለየ ስሜት ፈጥሯል። እናትና ልጅ ተገናኙ ብለዋል አንጋፋው የማስታወቂያ ባለሙያ ውብሸት ወርቃለማው። እኔ ስሜት በጣም የላቀ ነው። እናትና ልጅ ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው። ኤርትራ ወደ ኢትዮጵያ ስትመጣ፣ ይሄ ዴሌጌሽን ወደዚህ ሲመጣ ደግሞም እኛ ጋር በእውነቱ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ጥሩ መሪ ስለሆኑ ያው እዚህ ድረስ መጥተው እንደኛ ተቀብለዋቸዋል። ለኤርትራውያን ይሄ ትልቅ ደስታ ነው፣ ትልቅ ድል ነው። ስለዚህ እናትና ልጅ ተቀላቀሉ ነው የሚለው። ዛሬ እንግዲህ ከዚህ በኋላ ነው እንግዲህ ዋናው ነገር የሚካሄደው፣ ውይይቱ የሚካሄደው፣ ውጤቱ ያስገኛል የሚል ተስፋ አለው። እርሱ እንግዲህ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል በሀገራችን። አጀማመሩ ጥሩ ከሆነ አፈጻጸሙ ጥሩ እንደሚሆን ተስፋ አደርጋለሁ። እኛ ኤርትራውያንን እንፈልጋቸዋለን፣ እነሱ ደግሞ ይፈልጉናል። ስለዚህ ስለዚህ ጥሩ ነው ባይ ጥሩ ውጤት ይኖራል ብዬ ማረሱን ማሳመር ነው። ታዋቂው የሥነ ጽሁፍ ሰው ዲያቆን ዳንኤል ክብረትም ተመሳሳይ ሀሳብ አንጸባርቋል። እኔ በጣም ይሄ ለብዙ ዘመናት ተለይቶ ይሄ ኖረ ወንድም ወይም እህት መጣ ሲባል የሚሰማ ስሜት አለ አይደል? ሰፈሩ በሙሉ ሽንኩርት ይልጣል፣ ድንች ከትፋል፣ ወጡ ይሰራል፣ እንጀራ ይጋግራል፣ ምን ይላል። ያ አይነት ስሜት ነው የተሰማኝ በጣም ለምን እንደሆነ አላውቀውም፣ ግን ውስጤ እንደዚህ አይነት ስሜት አለሁ። እንግዲህ ክቡር ጠቅላይ ሚኒስትሩም ተገኝተው ተቀበሏቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምታው ሞቅ ያለ ነበር፣ ፈገግታ የተሞላበት መሆኑን አይተናል። ከዚህ በኋላ የሚኖረው ነገር ነው ዋናው ነገር። እንግዲህ ምን ተስፋ ታደርጋለህ አንተ? እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። ቀይ የጥላቻ ና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ ህቶ አማቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የምገምጡ ምክንያቱም ሁለቱ ነገሮች ያልጠበቋቸው ናቸው። አንደኛ ብዙ ጊዜ ድርድሮች፣ ምኖች ሲካሄዱ ሶስተኛ ሀገር ውስጥ ነው የሚደረጉት፣ ግን በቃ ሰብረው የኤርትራ ልዑካን ቡድን አዲስ አበባ መጡ የሚለው አንድ ነገር ነው። ሁለተኛ ብዙ ጊዜ ጠቅላይ ሚኒስትርም ጠቅላይ ሚኒስትር፣ ፕሬዚዳንትም ፕሬዚዳንት፣ ምክትልም ምክትል ሲቀበሉት ነው ማቀው በእኔ እውቀት ደረጃ ፕሮቶኮሉ እንደዛ። ፕሮቶኮሉ ፕሮቶኮሉም ተሰብሮ ዛሬ ጠቅላይ ሚኒስትሩ ምክትሉ ለመቀበለወጥ ይሄ ለኤርትራ እየተደረገ ነው። እኔ በቃ ለወንድም ለጠፋ ወንድም አይ ግንተው ለማታውቅ ለሚናፍቅ ወንድም የተደረገ ነው የሚመስለኝ እንጂ ፕሮቶኮሉ የሚያዘው ይህን ይሄን አይመስለኝም። እና የሄደበትን ርቀት ሳየው በጣም ተስፋ ከ20 ዓመታት በፊት ለማፋሳሽ ጦርነት ያካሄዱት ኢትዮጵያና ኤርትራ ለዓመታት በፍጥጫ ውስጥ ቆይተዋል። አሁን ካለው ወጣት ትውልድ አብዛኛውም የሁለቱን አገራት የፍቅር ጊዜ አያስታውስም። ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ለመቀበልና ለመተግበር መወሰኗ ግን እነሆ ሌላ የሰላም በር ከፍቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ይህንን አቀባበል ስነ ስርዓት በተመለከተ በፌስቡክ አቶ ያማሐሪክ ላይ እስክንድር ዘገባውን ያቀርባል እንትከታተሉ እንጋብዛለን። ወደ ተከታዩ ዘገባችን ስናልፍ ዛሬ በዓለም ዙሪያ የጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በዚህ ቀን በእስር ቤቶች ውስጥ ያሉ የጭካኔ ተግባር ለተፈጸመባቸው ሰዎችም መታወስ ድጋፍም ይሰጣቸዋል። በኢትዮጵያ እስር ቤቶች ውስጥ እያሉ በምርመራ ወቅት የጭካኔ ተግባር የተፈጸመባቸው እስረኞችን በተመለከተ አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይህም ብለው ነበር። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው። ይህን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ በእያንዳንዱ ወረዳ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል፣ ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ተሰትሉኝ እዚህ ቆሜ ይቅርታ ጠይቄ ያለሁ በዚህ ጉዳይ ላይ ምን ማለት ነው? ጥፋት ነበረ ማለት ነው። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። አሁን የእስር ቤት በሮች ከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፉት አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኛዎቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት ሀገር ትሆን ዘንድ ተስፋና ምኞታቸውንም ገልጸዋል። የህግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ሁለት ዘገባዎች ከፍ ያለው ተፈራና አሸናፊ አካሉ የተባሉ ወጣቶችን አነጋግራ ነበር። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤን የእስር ቤት ቆይታ ይዛለች፣ እንከታተል። መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለስምንት ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፎር የተባበሩት መንግሥታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ.ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከአራት ወራት በኋላ መሆኑ ሐዘኑን ከፍተኛ አድርጎት እንደነበር ያስታውሳል። የአልሸባብን ቡድን ለመደልሶ ከሀገራዊ ግዳጅ መጣና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሊያ ቀናውት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ሰብትን በመጣን በአራት ወር ራሳችን አሸባሪ ተብነ ወደ ማሮና እና ወደ እግ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻል። ነው ማስረሻ ከሌሎች ሶስት የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉ ና መቶ አለቃ ገዛኸኝ ድረስ ከነበሩበት ድሬዷ ወደ ባህር ዳር እየሄዱ ከተማ መግቢያ ላይ ተከበው መያዛቸውንም ገልጿል። ከዚያ በኋላ እንግዲህ እጃችን እና እግራችንን ታሰረ። ለምሳሌ እንዛያደርጉት በራሴ የጫማ ክር ነው እግሬን ታስረዋል። ወደ ባህርዳር አይደለም የገባ ነው ብጫ ከባህርዳር ወደ እዚህ መግቢያው አካባቢ ላይ ወደዚያ ጀምሮ ጓደኞችን ለአራት ሰው ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍነዋል። እጅ ወደኋላ ሲባሉ ታፍሬ አለሁ እግሬም ታስዋት። ደህንነት ቢሮ ነው ቦታው እንግዲህ በግልጽ መምጣት አልችልም። የራሴ ጥርጣሬ ምናምን ካልሆነ ምንም ሌሊት ነው የገባውት። ፊቴ ተሸፍኗል። ሁለት ወር ነው ያ ደህንነት ቢሮ ቆየሁት። ምርመራ እጅግ በጣም የሰብአዊ መብትን የነካ እና ይሄ ብሔር ተኮርም አንዳንዱ በተለይ የዘረኝነት ድሮች ለኢትዮጵያ ሕዝብ ነው። አንድነት በተለይም ደግሞ ለንጽሀን ትግራይ ተወላጆች ጠቃሚ መጥኖ ስለጣይኝ አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ ሁለት ወር በምቆይበት ሰዓት እንደዚህ ተደጋጋሚ ብሄር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ። መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት ሰባትና ቀድመው ከአየር አይለቀው ለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብ የጥቁር ክሶች እንደነበሩም ያስታውሳል። ክሱ የሚለው ከግንቦት ሰባት አመራሮች ጋር በተለይም ከካርቴን ተሸመተንኮሉ ጋር እና ከሻለቃ ቶ የበመዘበነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለ ወደ ግንቦት ሰባት ይልካል። ከእንደገና ደግሞ የአየር ኃይልን ሚስጥር እያወጣ ለኢሳት ጋዜጠኞች በመስጠት የመከላከያን ሚስጥር አባክነሃል የሚል ነው እና ሀገር ከርካሃል የሚል ነው። እንግዲህ አንድ ያድኩት እንደሚታወቀው ኢትዮጵያ ባውንደሪ ላይ ነ እንደዚያ ነው። ከእንደገና ደግሞ በአስራ ሰባት ስራ ላይ መሆኔን አየር ኃይል አመራሮች ያውቃሉ፣ መንግስትም ያውቃል። በነጋው ነው የያዙ። በራሳቸው መሰረት ከሀያ አንድ ቀን በላይ ያለ ትእዛዝ እየቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ከለቀቀ ነው የሚለው እና መሰረተ ቢስ ክስ ነው በእኔ ላይ የመሰረቱት። መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትህ መጓደል በግልጽ ስለምንቃወም ነው ብሎ ያምናል። የአንድ ቡድን የበላይነት በኢህአዴግ ውስጥም የህወሀት የበላይነት እና ነግሶ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም። ይሄ የሲቪል ባለስልጣኑ ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያ ኢትዮጵያና ደህንነትም አጠቃላይ የሰራ ተቋማት ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። አየር ኃይሉም ተመሳሳይ አደረጃጀት ያለበት ነው። ፍጹም የሆነ የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ ሁለት ሰባት የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለው አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያው ባክቦን አየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶችንም ረጅም ጊዜ ያገረገማ የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተለያየ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል በሚል አስበን ነው ወደ ትግል የጀመርነው ኦፍኮርስ አምነንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ብዬ አስባለሁ። መቶ አለቃ ማስረሻ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከላከልም አልንና እኔ አስር ዓመት እስር ተፈረደብኝ ብሏል። ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን። በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽራውም የማይችል የጭካኔ ተግባር ነበር ብሏል። በአካል ላይ የተፈጸሙ ድርጊቶች በሰብዊ መብት የተረጋገጡ ሰባ ያለ ስለሆነ ይህም ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ ከአራት ወር በኋላ ነው የጥ በቃጠሎ እየተፈጠው ነው። ከፍተኛ ጥበቃ ውስጥ ከገባው በኋላ ለብቻ ነው ፍርድ ቤት የሚቀርበው። በፒካፕ ነው የሚያቀርቡ በነ ተመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ። ከሌላው እስረኛ ጋር ኖርማል መገናኘት ብል አልነበረኝም። በዚህ ሁኔታ ውስጥ ሆነህ ነው እንግዲህ አቃጠልክ ብለው ይሄንን ነገር ያመጡትና ሰሩ ቤት እና የወሰዱ ከአንድ ወር ሌላውን እስረኛ ከወሰዱ ከአንድ ወር በኋላ የሚወሰዱ እንደ ወደ ጫካ ነው ይዘ ሄዱ እና ሁለት አይነት ክርክር ነበር። አንደኛው በመገናኛ የተነጋገሩ ከበራ አለቃ ትዛዝ አለና በዛ ትዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔን ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውኛል። በሁለተኛው በዛ ራስ በራሳቸው ሁለት ናቸው ይዘው ሄዱ እግሬም ጫማ ፈልቀው ነው ጫቀፍ ይዘ የሚሄዱ ልብስ ጃኬት ምናም የደረጉት ነገር የለም እና እርስ በርስ ይጨቃጨቁ ነበር። እሱ መግባባት አልቻሉ መልሰው ወደ ምርመራ ቦታ ነው ያመጡኝ እና ከዚያ በኋላ ሰቅለውኝ፣ ምሳሌ በተሰት እያለው ገመዱ ተበጠሳሉ። ግን ገመዱ ተበጥሶ ነው ብዬ አውቀው ነው የለቀቅም። ከላይ ታፈር የበነበረበት ወደ ቃራ ተጠቢቸ ነው ያሰሩ። ከዚያ ላይ ነው ገመዱ የለቀቀና መሬት ላይ የወደኩኝ ወገቤን አሁንም ያመኛል። እነሱ ጋር ያለው ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረ ጉዳቱ እስኪ መዋለ እንግዲህ አሁን ሂጅ እታከማለሁ ብዬ አስባለሁ። ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ? ሁለት ጠረጴዛዎች አሉ እና አንድ እጄን በካቴና አሰሩ። እግሬንም እንደዚህ በጀመር ነገር አሰሩ። ከዚያ አውራጣቴም ታስሯል፣ እግሬ ላይ ከስርም ታስሯል። እና የውስጥ እግሬ ወደ ላይ ለድብደባ በሚያመጭ መልኩ ማለት ነው። ፈገግቼ ነው የተሰቀል። መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ? የሚጠይቁ ጥያቄም ከአእምሮ በላይ ስለነበር ከኔ ጋር የማይሄድ ስለነበረ ምንም ሌላ አልቻልኩም። ስንቅ የሚሰጡም አልቻሉም። ወደ አንድ ነጥብ አምስት ሚሊዮን ብር አስገብታል። ገብሰልሃል ይባላል ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም የፈላ ሀገር ሰው ነኝ እዚያ አካባቢ የሚመጡት እየተከታተሉ በደህነት አትስተዋቸዋል ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታዎች አንድ ነጥብ አምስት አንድ ነጥብ ስድስት ሚሊዮን ብር ገብቶልሃል እናለ እያከፋፍለሃል የሚል ነገር ሲመጣ ዱላውን ለመቻል ከመሞከር ውጪ ይህንን ነገር ለማመን ከባድ ነበር ማያቋርጥ ነው ዱላውን ስድብ አለው። መጥፋት አለ። በማንነት መሳደብ አለ።

ሽማግሌ ናቸው። አባቴ ቤተሰብ ምን ለማድረግ እንዳሰበ አላውቅም። በዚህ ድሚያቸው በድንጋጤ እንዲመጡ ታስበው ይሁን ብቻ እንደዚያ እንደዚህ ጎርተው፣ ወገቤ ራሴን ክዬ መቆም በማልችልበት አይኔ ተረግጦ መልኩም ቀይሮ ፊቴ አወጡ። እንደዚያ በሆነበት ሁኔታ እጄ ሁሉ የታሰርኩበት ደም ደምና ሌላ ምስል እየታየ ከአባቴ ጋር አገናኝ እና ረጅም ጊዜም ታምነው አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳትመውልኛል። በዛ አጋጣሚ በጣም ማመስገን ፈልጋሉ። ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የሕሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝ ና ከዚያ በላይ ዋጋ የከፈሉ አሉ ና የተከፈለው ዋጋ ባክኖ እንዳይቀር ፍትሐዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈላጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣውት ወላጆች የልጆቻቸውን ህይወት ገብረው ነው፣ በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ የሆኑኝን እናት ለማመስገን እድል ስጨኝ ሲል ጠይቆኛል። ምን ተላቅነቸው እሳቸውም ታያቁ በሚዲያ የሰሙት እኔ ላይ የተፈጸመውን ግፍ ሰምቶ እየተመላለሱ ጠይቁኝ የነበሩ እናት አሉ። ወይዘሮ ትንሣኤ ይባላሉ። እኒህን እናት በሚዲያ ማመስገን እፈልጋለሁ። ለጅን እድሜ የሚሰጣቸው መጣናለሁ። ሌላው የ ታሪክ አትሪሉ ነዘን እናት እንዲሁ ሶስት አመት ሙሉ ሰለቱ የሞት ስተይቱ ከትናን ነበረ በተከለከሉበት ሰዓት ምን የጋ መግባት በማልጠየቅበት ጠየቅበት ሰዓት ስምር ስንገላት የነበሩ ናቸው። እና ለእኒህ እናት ምስጋና አቀርባለሁ። ሌላው ለወጣቱ አጠቃላይ ምስጋና ማቅረብ ፈልጋለሁ። አሁን አድማጮች፣ ከአስራ ሶስት ዓመት እስር በኋላ የተፈታውን የአየር ሀይል አብራሪ የመቶ አለቃ ባሀይሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ስርጭታችን ይቀጥላል። አሁን ሙዚቃን ጋብዛችሁ ሽመንደፈር ቴዲ አፍሮን እንጋብዝ። ምክንያቱም ዛሬ ከኤርትራ ልኡካን ቡድን መጥተዋል። አዎ ዜናውም በዘገባችን ያቀረብን ነው። የቴክኒክ እክል እንደገጠመው እየገለጸልን ነው ባልደረባችን ሞክቤል ያበሮ። ከዚህ ጋር ተያይዞ በዚህ ሳምንት የተፈጠሩ አብይ ዜናዎች መካከል ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶችን መፈረማቸው ነው። ስልሳ አሜሪካውያን የንግድ ወኪሎችን መርተው በኢትዮጵያ የሥራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስትር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስትር አዲስ የተሾሙት የብሔራዊ ባንክ ገዥን እንደዚሁም ከኢትዮጵያ የአየር መንገድ ስራ አስኪያጅና ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው ተወያይተዋል። የኢትዮጵያ አየር መንገድ ከአሜሪካዊው የኃይል ቴክኖሎጂ ኩባንያ ጄኔራል ኤሌክትሪክ ጂ ጋር የ444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም የ 500 ሚሊዮን ዶላርስ የ10 ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በተፈራረሟቸው ስምምነቶች መሰረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማት ጋር ስምምነት ላይ ተደርሷል ብለዋል። ከጂኢ ጋር ከተደረገው ስምምነት በተጨማሪ ሃንዌል ኩባንያ የ10 ነጥብ 2 ሚሊየን የአሜሪካ ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7 ነጥብ 2 ሚሊየን ዶላርስ ተለዋጭ የኃይል ማመንጫን ለመገንባት ስምምነት ላይ ተደርሷል። ሳብሬ የተባለው የዩናይትድ ስቴትስ ኩባንያም እንደዚሁ በ21.2 ሚሊዮን ዶላርስ የብድር እገዛ ወደ ኢትዮጵያ የሶፍትዌር ቴክኖሎጂ መፍትሄዎችና ስልጠናዎችን ለመስጠት እንደሚገባ ተገልጿል። ይህንን አስመልክቶ የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በተለይም ሚኒስትሩን ዶክተር ወርቅነህ ገበየሁን በመጥቀስ በሁለቱ ሀገሮች መካከል ያለውን ኢንቨስትመንት ያበረታታል ብለዋል። አሁን ሙዚቃ እንጋብዛችሁ። ሙዚቃ

love but no we are

ሰዋዶ ያለበት እስላም ክርስቲያኑ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ አስተያየቶቻቸውን ፌስቡክ አት ቪዮ አማሪክ ላይ እንደዚሁም በትዊተር ሀሽታግ ጋቢና ቪዮም በመጠቀም እንድታደርሱ እንጋብዛለን። ስናስተናግዳቸው ያመሸነውን የመስታወት አራጋው ና ሄኖክ ሰማግዘነን ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። በቴክኒክ መሀንዲሱ ሱሌይማን ታራዋሌ ስም እንሰናበታቸዋለን። በዚህ ሙዚቃ መልካም ምሽት። Love, love, now we are love,